ኢትዮጵያ የአዲስ አመት ዋዜማ ነው። እንኳን ለአዲሱ ዓመት አደረሳችሁ። እና በዚህ በአዲሱ ዓመት ዋዜማ የምናገርበት ክፍል እና ቃል እሱን ስሙት የሚል እግዚአብሔር ከደመና ውስጥ በዚህ በምዕራፍ ዘጠኝ ላይ በማርቆስ ወንጌል የተናገረው ቃል ነው እና ምንድን ነው ምኞቴ? በዚህ በሚመጣው ዓመት ውስጥ በ365ቱም ቀን እንዲሁም ከዛ በላይ እግዚአብሔር በሰጠን ዕድሜ ሁሉ እግዚአብሔር ጌታ ኢየሱስ ክርስቶስን እንድንሰማ እንዲረዳን ነው እኔ ሀሳቤና ምኞቴ። ስለዚህ በዚህ መልእክት ነው ዛሬ አብረን የምንመለከተው። ግን ጥቂት ነገሮችን እንደ መግቢያ መናገር እፈልጋለሁ። ባለፉት ጥቂት ሳምንታት ምዕራፍ ስምንት የማርቆስ ወንጌልን ስንመለከት በጣም ብዙ ነገሮች አይተናል። ጌታ ኢየሱስ ሩኅሩህ እንደሆነ ከርኅራሄው የተነሳ እዛ እሱን ለመስማት ሶስት ቀን አብረውት የቆዩትን ሰዎች ወደ ቤታቸው መሸኘት አግባብ ስላልነበረ ምግብ እንዲሰጧቸው ለደቀ መዛሙርቱ ተናገረ። ምግብ የለንም፣ ቦታው ምድረበዳ ነው፣ ከየት አምጥተን ምግብ እንሰጣለን ባሉበት ጊዜ ያላቸውን ጥቂት አሳና ደሞ ምንጀራ አራት ሺህ ሰዎች እንዲመገቡ አደረገ። ጌታ ኢየሱስ ርኅራሄውን የርኅራሄው አስደናቂ ውጤት በተአምራት የሚገለጥ መሆኑን አየን። ከዛ እንደውም እውሩን ደግሞ ሲያመጡለት ቤተሳይዳ ከተማ እውሩን ይዞ አይኑ ላይ ምራቁን ተፍቶ እንደፈወሰው እውሩም እንዳየ አይተናል በዛው ምዕራፍ ውስጥ ዲዳውና ደንቆሮ እንዲሰማና እንዲናገር ጌታ ኢየሱስ አድርጓል በጣም አስደናቂ አስደናቂ ነገሮችን ነው ጌታ ኢየሱስ ክርስቶስ ያደርግ የነበረውና ሰዎች በመደነቅ ምን ብለዋሉ እንዴ እውሩን ያበራል ዲዳውን ያናግራል ደንቆሮውን ያሰማል ይሄ ሁሉም ደህና አድርጓል ብለው ተናገሩ እና ጌታ ኢየሱስ ክርስቶስ ሁሉን ደህና ማድረግ የሚችል አምላክ ነው። የተበላሸውን የተጣመመውን ጸባያችንን እና ህይወታችንን ማስተካከል ይችላል። እውሩን ማብራት ይችላል። ያው እንዳየነው ሁሉ ሁሉን ሁሉን የማንኛውንም ሰው ችግር አይቶና ተመልክቶ ችግርን ከመሰረቱ መንቀል የሚችል በሽታችንን ሁሉ መፈወስ የሚችል አምላክ እንደሆነ ሰዎች ተናገሩ። ስለ ጌታ ኢየሱስ ግን ጌታ ኢየሱስ አንድ ጥያቄ ደቀ መዛሙርቱን እንደጠየቀ ተመልክተናል። ሰዎች ስለ እኔ ማን ይላሉ ብሎ ጠየቀ። እና ደቀ መዛሙርቱ የሰጡትን መልስ አይተናል። ግን እናንተ ራሳችሁ እኔን ማን ነው የምትሉኝ ብሎ ለጠየቀው ጥያቄ የሰጡትን መልስ ተመስርቶ ቤተ ክርስቲያን የተመሰረተችበት እምነት መገለጥ እንደሆነ ጌታ ኢየሱስ ተናገረ። ጌታ ኢየሱስን ማን እንደሆነ ማወቅ ሰማያዊ መገለጥ ነው ብዬ አልኳችሁ። እውነት ነው። ጌታ ኢየሱስ ክርስቶስ እሱ አምላክ መሆኑን እና ሰውና አምላክ በአንድነት በአንድ አካል ውስጥ ሁለቱ አምላክነትና ሰውነቱ ባንድ ላይ መሆናቸውን ማወቅና መረዳት ሰማያዊ መገለጥ ነው። ፍልስፍናዊ አይደለም። ሰዋዊ አመለካከት አይደለም። ሰማያዊ መገለጥ ነው። ለዚህ ነው ለጴጥሮስ አንተ ጴጥሮስ፣ ይህንን መገለጥ ያገኘው ከሰማዩ ከአባቴ ዘንድ ነው እንጂ ስጋና ደም የሰጠ መገለጥ አይደለም አለና፣ ከዛ ቀጥሎ ደቀ መዛሙርቱን ማስተማር ጀመረ። ግን ያስተማረበት ርዕስ ሶስት መሰረታዊ ነገሮች እንደሆኑ ተናገርኩ። ምናልባት ለሃያ ለሃያ አምስት ደቂቃ ወይ ለሙሉ ሰዓት ለሁለት ለሶስት ሰዓት ሳያስተምር እንዳልቀረ አስባለሁ ግን ማርቆስ ጠቅለል አድርጎ ነው ያቀረበው። ስለምንድን ያስተማረው ስለ ስቃይ ስለመቀበሉ፣ ከካህናት ከአለቆች፣ ከገዢዎች እና በመስቀል ላይ ስለመሞቱ፣ በሶስተኛው ቀን ከሞት ስለመነሳቱ አስተማራቸው። ይሄ ነገር ደቀ መዛሙርቱን ረብሿቸዋል። እና እነ ጴጥሮስ እና ደቀ መዛሙርቱ የተምታታ ሀሳብ እንደነበራቸው አስባለሁ። ጌታ ኢየሱስ ክርስቶስ ይሄ አራት ሺህ ሰው በአንድ ጊዜ ከመገበ ደግሞ እውሩንም ሽባውንም የሞተውንም የሚያስነሳ ከሆነ ይሄ ታላቅ መሪ መሆን አለበት የተባለው መሲህ ነው። ስለዚህ ከሱ ጋር አንዳችን በግራ አንዳችን በቀኝ አንዳችን ጭቃሹም፣ አንዳችን ደግሞ አስተዳዳሪ በመሆን የሱ ትልልቅ ሰዎች ሆነን እናገለግላለን የሚል ስጋዊ አመለካከት ነበራቸውና ያ እንክትክቱ ነው የወጣው። ስለዚህ ጴጥሮስ ወስዶ ጌታ ሆይ አይሆንብህ እያለ መናገር ጀመረ። ጌታ ኢየሱስ ገስጾታል ጴጥሮስን እና ከዛ በኋላ ጌታ ኢየሱስ ክርስቶስ አሁን የምንመለከተው እነዚህ ደቀ መዛሙርቱ የጠራ አመለካከት እንዲኖራቸው ጭምር ይመስለኛል። ሶስቱን በተለይ ወደ ተራራ ይዟቸው ወጣ። የሉቃስ ወንጌል ምዕራፍ ዘጠኝን ስታነቡ ምንድን ነው የሚለው? ተራራ ላይ ይዟቸው ሶስቱን ወጣና በዛ መጸለይ ጀመረ ይላል እና ሶስቱን ይዟቸው ወደ ተራራ ወጣ። በድንገት አስደናቂ ሁኔታ ተከሰተ። ዛሬ የምናየው ያንን ነው። በድንገት አስደናቂ ሁኔታ ተከሰተ። ያ እሞታለሁ፣ እሰቀላለሁ በሶስተኛው ቀን ከሞት እነሳለ ያላቸው ጌታ ኢየሱስ ለካ አስደናቂ ባህሪ ያለው እና ያ ድንገት በደቀ መዛሙርቱ ፊት ተገለጠ እና ያንን እንደ ጀርባ መሰረታዊ መንደርደሪያ ወስጄ ነው እሱን ስሙት ወደሚለው ቃል የምመጣውና አንድ ሁለት ዋና ዋና ነጥቦችን እናገራለሁ። የመጀመሪያዬ የክፍሉ ዋና ክስተት ምንድን ነው? አሁን ከቁጥር ሁለት ጀምሮ እስከ ቁጥር ስምንት ባለው ክፍል የምትመለከቱት ከስድስት ቀንም በኋላ እነዛ ነገሮች ከሆኑ በኋላ ከስድስት ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። ያ ፊልጶስ በፊልጶስ ቂሳሪያ አካባቢ ነው የነበረው እና ወደ ተራራ ላይ ወጡ። በነገራችን ላይ ከርዕሴ ጋር አይሄድም፣ በኦርቶዶክስ ቤተ ክርስቲያን የቡሄን በዓል በችቦ በማብራትና ጅራፍ በማጮህ የሚያከብሩበት ምክንያት ከዚህ ጋር የተያያዘ እንደሆነ ይናገራሉ የኦርቶዶክስ ሰዎች እና ምንም ብዙ ግንኙነት ባይኖረውም እዛ ጋ የነበረውን የብርሃን አስደናቂነት በመግለጥ ነው፣ ለማስታወስ ነው ችቦ የምናበራው ብለው ይናገራሉ። እና እዚህ ጋር አሁን ጌታ ኢየሱስ ክርስቶስ ሶስቱን ይዟቸው ወደዛ ወደ ተራራ ላይ ለመጸለይ በወጣበት ጊዜ እሱ እየጸለየ ነው፣ ደቀ መዛሙርቱም እየጸለዩ ነው። ታስታውሳላችሁ፣ ደቀ መዛሙርቱ ጌታ ኢየሱስ ይጸልይ በነበረበት ቦታ ተገኝተው ሲጸልዩ ብዙ ጊዜ እንቅልፍ ያንገላጅዳቸው ነበር እና በእንቅልፍ ውስጥ ነበሩ በሉቃስ ወንጌል ውስጥ እንደምናስተውለው። እና ከዛ በኋላ በደቀ መዛሙርቱ ድንገት ሲነቁ የጌታ ኢየሱስ ክርስቶስ ፊቱ ተለወጠባቸው ነው የሚለው። አሁን ተመልከቱ፣ ቁጥሩን ስታዩ ምንድን ነው የሚለው? ብቻቸውን አወጣቸው። ቁጥር ሶስት ሲጀምር በፊታቸውም ተለወጠ፣ ልብሱም አንጸባረቀ፣ አጣቢም በምድር ላይ እንደዚያ ሊያነጣው እስከማይችል በጣም ነጭ ሆነ ብሎ ይናገራል። ምናልባት ምናልባት ቋንቋ ሊገልጠው የማይችል አስደናቂ ክስተት እንደነበረ ነው። እኔም ማስተውለው እና ፊቱ በፊታቸው ጠቅላላ ጌታ ኢየሱስ ክርስቶስ እሱነቱ ተለወጠ። እንደዚህ በቀላሉ ያናገሩት የነበረው አይነት ሰው ሳይሆን በጣም በከበረ ክብር ውስጥ ገባ። አሁንም እኔም ራሴ መግለጥ አልችልም። እዚህም ጋር ባጠረ ቋንቋን የተገለጠው ጌታ ኢየሱስ ክርስቶስ እጅግ በጣም ክቡር አምላክ ነው የሰውን ስጋ ለብሶ መጣ እንጂ እኛ ከምናስበው ከምንገምተው፣ እና በአይምሯችን ከምናሰላስለው በጣም የተለየ ክቡር አምላክ ነው እና በፊታቸው እያዩ በክብሩ በአምላክነቱ ታላቅ ገጸ ባህሪ ውስጥ እንደገባ ያ መለወጥ በፊታቸው የተደረገው መለወጥ የውጫዊ ልብሱንም ራሱ እጅግ በጣም እንደለወጠው እና ብርሃን ከውስጡ ይመነጭና ይወጣ እንደነበረ ነው የምናየው። ጌታ ኢየሱስ ክርስቶስ ክቡር አምላክ ነው። ከምንገምተው በላይ ክቡር ነው። በአይምሮ ሊገመት አይችልም የሱ ክብር እና በልብሱ ላይ የውስጡ ክብር መገለጥ ተጽዕኖ አምጥቶ እነዚህ ደቀ መዛሙርቱ በጣም በመደነቅ ውስጥ ነው የወደቁት። ጌታ ኢየሱስ ክርስቶስ በብርሃን ውስጥ በራ። በእንግሊዝኛ ምን ተብሎ ይታወቃል ይሄ ክስተት? ትራንስፊግሬሽን ነው ተብሎ የሚታወቀው እና የጌታ ኢየሱስ ክርስቶስ የመለወጥ ክስተትን ነው የሚናገረው። ከዛ በፊት ሆኖ አያውቅም። በእርግጥ ከዛ በኋላ አሁን መንግስተ ሰማይ ስንገባ በጣም በአስደናቂ ክብር ውስጥ ጌታን እናየዋለን። ራእይ ላይ ስትመጡ ራእይን ያየው ዮሐንስ ጌታ ኢየሱስ ክርስቶስ ሲገለጥ ከክብሩና ከአስደናቂ አምላክነት ገጸ ባህሪው የተነሳ እፊቱ ወድቆ ደምግባቱ ሁሉ እንደተረበሸበት እንደተርበተበተ ነው የምንመለከተውና መንግስተ ሰማይ ስንገባ የምንገባ ከሆነ እውነተኛ እምነት በጌታ በኢየሱስ ክርስቶስ ላይ ካለን፣ በጣም ከምንደነቅበት ነገር አንዱና አንዱ እኔ ራሴ ከምደነቅበት ነገር አንዱ የጌታ የኢየሱስ ክርስቶስ ክብር ከማውቀው በላይ ሆኖ ማግኘቴ ነው። እንደዚህ የናቅ ነው እንደዚህ የተጸየፍ ነው። እንደዚህ ያላከበር ነው። ጌታ ኢየሱስ ክርስቶስ እልፍ አላፋት መላእክት በእግሩ ስር እየተደፉ ሲያከብሩት የምናይበት ጊዜ ይመጣል። ክቡር ነው ጌታችን ኢየሱስ ክርስቶስ። ይህ የጌታ ኢየሱስ ክርስቶስ ማንነት ለሶስቱ በትክክል ያሳያቸው የሱም ማንነትና ምንነት ነው። ተመልከቱ። ጴጥሮስ ያዕቆብና ዮሐንስ ናቸው እዛ ቦታ ላይ የነበሩት። ብዙ ጊዜ ጌታ ኢየሱስ ክርስቶስ ለነሱ እነሱን ለብቻቸው ወስዶ ደቀ መዛሙርቱን ወክለው ልዩ ልዩ ነገርን ያዩ እንደነበረ ነው የምንረዳው እና እዚህም ስፍራ ላይ የምናገኙ ነገር ግን ጌታ ኢየሱስ ክርስቶስ እንደዛ በተለወጠበት ጊዜ ደቀ መዛሙርቱ ድንገት ነቅተው ይህንን አስደናቂ ክስተት እንዳዩ ሌላም ነገር አይተዋል፣ እና ያዩት ነገር የሚገርም ነው። እዚህ ጋ እንደምትመለከቱት ኤልያስና ሙሴም ታዩአቸው፣ ከኢየሱስም ጋር ይነጋገሩ ነበር ይላል። ሉቃስ ወንጌል ምዕራፍ ዘጠኝ ላይ ግን እንደዚህ ነው የሚለው፤ ኤልያስና እነሆም፣ ሁለት ሰዎች፣ እነሱም ሙሴና ኤልያስ ከእሱ ጋር ይነጋገሩ ነበር። በክብርም ታይተው በኢየሩሳሌም ሊፈጸም ስላለው ስለ መውጣቱ ይናገሩ ነበር ይላል የማርቆስ ከሱ ጋር ይነጋገሩ ነበር ይላል። ሉቃስ ደግሞ የሚነጋገሩበትን ነጥብ አንስቶ ነው የሚናገረን። በኢየሩሳሌም ሊፈጸም ስላለው ስለ መውጣቱ ይናገሩ ነበር። በኢየሩሳሌም ስለሚፈጸመው ስለ መሰቃየቱ፣ ስለ መስቀል ላይ መዋሉ፣ ስለ መሞቱና ስለ መቀበሩ፣ ሕዝብ በሙሉ ተሰብስቦ ስቀለው ስቀለው እያለ ሲጮህ ጲላጦስ በፍርድ ወንበሩ ላይ ቁጭ ብሎ ምንም ምንከን አላገኘሁበትም፣ ይህንን የአይሁድ ንጉሥ ብላችሁ ያላችሁትን በሐሜትም ይሁን በተለያየ መንገድ ምን ላድርገው? ስቀለው፣ ንጉሣችን እና የምናከብረው ቄሳር ነው እያሉ ይጮሁ የነበረበትን ሁሉ ነገር አሁን እዚህ ሙሴና ኤልያስ ከጌታ ከኢየሱስ ጋር ይነጋገሩ ነበር። እኔ አንድ ጥያቄ ጠይቄያለሁ። አሁን ምንድን ነው የጠየቅሁት ጥያቄ? እዚህ ጋር ወረድ ብሎ ስትመለከቱ ጴጥሮስ፣ ያው ሁል ጊዜ ቸኩሎ ይናገራል ጴጥሮስ መልሶ ኢየሱስን መምህር ሆይ በዚህ መሆን ለእኛ መልካም ነውና፣ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ ሶስት ዳሶችን እንስራ ብሎ እንደጠየቀው ታያላችሁ። እንዴት አወቁን ጴጥሮስ ሙሴና ኤልያስ መሆናቸውን። በእርግጥ ብዙ የመጽሐፍ ቅዱስ አዋቂዎች እንደዚህ ብለው ይናገራሉ። ሙሴና ኤልያስ ሁለት ነገሮችን የሚወክሉ ናቸው። በቤተ ክርስቲያን ታሪክ ውስጥ ሙሴ ህግን፣ ኤልያስ ደግሞ ነቢያትን። ስለዚህ ህግና ነቢያት ጌታ ኢየሱስ ክርስቶስ እሱ መሲህ እንደሆነ እሱ አምላክ እንደሆነ እሱ ሊሰቀል ደግሞም ሊሞት ከዛ ሞቶ ተቀብሮ ደግሞም በሶስተኛው ቀን ሊነሳ ህግም ምንም ነቢያትም የመሰከሩለት ነው። ስለዚህ ሁለቱ ህግና ነቢያትን ወክለው እዚህ ጋር ጌታ ኢየሱስን እና የሚሆነውን ነገር ልክ በትንቢት እንደተነገረ ሲያስረዱና ሲነጋገሩ ነው የምናየው። ትንሽ ወጣ አልኩኝ ከዋናው ነጥቤ። ግን ደቀ መዛሙርቱ እንዴት ተገለጠላቸው እነ ጴጥሮስ ለሙሴ ደግሞም ለኤልያስ ዳሶች እንስራ ብለው ለመናገር ምንድን ነው ያነሳሳቸው? አሁን ይህን ጥያቄ የጠየቅኩበት ምክንያት ምንድን ነው መሰላችሁ? በዛ ዘመን የፎቶ ቴክኖሎጂ አልነበረም። ስለዚህ የኤልያስን ፎቶ በፎቶ አላዩትም። የሙሴንም ፎቶ በፎቶ አላዩትም። አንዳንድ ሰዎች ምናልባት ቅርጻ ቅርጽን በመሳል በእርግጥ በእግዚአብሔር ቃል የተከለከለ ነው፣ ሙሴን የሚመስል ነገር ቀርጸው ሊሆን ይችል ይሆን። አላቅም ማስረጃ የለኝም። ግን እንዴት ታወቋቸው የሚለውን ነገር መጠየቅ በጣም አስፈላጊ ነው። ሙሴን እንዴት አወቁት? ሙሴ ነው እኮ እሱ እና ኤልያስ ነው ደግሞ። ለሙሴም ለኤልያስም ለአንተም አንድ አንድ ዳስ ሰርተን እኛ ውጪ ሆነን እናንተ በዳስ ውስጥ እዚህ መሆን ነው ለእኛ የሚሻለው ያለበት ምክንያት ምንድን ነው? እኔ ይህን በተመለከተ አንድ ነገር ልነግራችሁ ፈልጋለሁ። ይሄ እውነተኛ ነገር ነው። ከጌታ ከኢየሱስ ጋር ስትሆኑ በጌታ በኢየሱስ ክብር ውስጥ ስትዋጡ የጌታ የኢየሱስ ክርስቶስንና የመንፈስ ቅዱስን እውነት በልባችሁና በሕይወታችሁ እግዚአብሔር ሲያትምላችሁ ሰዎች ከሚያውቁትና ከሚገነዘቡት የበለጠና የመጠቀ እውቀትና መረዳት ይኖራችኋል። እግዚአብሔራዊ እውቀት፣ እግዚአብሔራዊ መገለጥ፣ እግዚአብሔራዊ መረዳት በሰዎች አይምሮ ውስጥ የሚሰጥና የሚገልጥ የሰራዊቱ ጌታ እግዚአብሔር ሚስጥራትን ሁሉ ይተረትርላቸዋል። ይሄ የእግዚአብሔር ስራ ነው። አንዳንድ ሰዎች የመንፈስ ቅዱስን አሰራር በተሳሳተ መንገድ ነው የሚመለከቱት። ጌታ መንፈስ ቅዱስ ሲኖረን እኛ ነገሮችን ሁሉ የመንፈስ ቅዱስ ጸጋ ምን ያደርግልናል? ይገልጥልናል ያስረዳናል። ሰዎች የማያውቁትን እንድናውቅ ያደርገናል። ይሄ የእግዚአብሔር አስደናቂ ሥራ ነው። እዚህ ቦታ ላይ በተለይ የምትመለከቱት ጌታ ኢየሱስን በከበረበትና በሚከብርበት ሁኔታ ውስጥ እናንተ አብራችሁ እስካላችሁ ድረስ በእውነት ምስጢሮችና እንቆቅልሾች በእናንተ ዘንድ የተፈቱ ነው የሚሆኑት። እናንተ እንዳውም ለእንቆቅልሽ ፈችነት ለምስጢር ፈችነት የምትፈለጉና የምትጠየቁ ሰዎች እንድትሆኑ ጌታችን ኢየሱስ ክርስቶስ ያደርጋል። ሙሴን ፎቶውን ያላዩትን ልክ እነ ሙሴ እንደተገለጡ፣ ይሄ ሙሴ ነው፣ ይሄም ኤልያስ ነው ብለው መናገር ጀመሩ። መንፈሳዊ ሰማያዊ መለኮታዊ መገለጥ ውስጥ እንደገቡ የሚያሳይ ነው። ልክ ለእኛም እንደዚህ ነው የሚሆነው። በክርስቶስ ኢየሱስ እውነት ውስጥ እስካለን ድረስ እግዚአብሔራዊ፣ ሰማያዊ፣ መለኮታዊ መገለጦች ሁልጊዜ ጊዜ ማለት መረዳቶች በህይወታችንና በነፍሳችን ውስጥ ይታተሙልናል። እግዚአብሔር ይርዳን። አሜን። እግዚአብሔር አምላክ የተመሰገነ ይሁን። በሁለተኛ ደረጃ የምናገርበት ነገር የክፍሉ ክስተት ዓላማ ምንድን ነው የሚለው ነው። ክፍሉ የክፍሉን ክስተት የተናገርኩት ግን ለምን ለምን እንዲህ አይነት ክስተት ውስጥ ደቀ መዛሙርቱና ጌታ ኢየሱስ ክርስቶስ መግባት አስፈለጋቸው? ዓላማው የተወሰነ ነገሮችን ያሳየናል። በእርግጥ በጣም ብዙ ወደ አምስት ስድስት ዓላማ መዘርዘር ይቻላል። ግን እኔ ጥቂት ነገሮችን እዚህ ጋር አስቀምጫለሁ። የመጀመሪያው ዓላማ ደቀ መዛሙርቱ የጌታ ኢየሱስ ክርስቶስን ማንነት በግልጽ እንዲያውቁ ማድረግ ነበር። ጌታ ኢየሱስ ክርስቶስ ማን ነው? ዝም ብሎ እንደ ማንኛውም ነቢይ ወይም ደግሞ ዝም ብሎ ተአምር አድራጊ ነው ወይስ ማን ነው? አንዳንድ ሰዎች ተአምር እናደርጋለን ብለው ይናገራሉ። ይህ ድሮም የሚያደርጉ ነበር። ጠንቋዮችም አስማተኞችም ተአምር የሚያደርጉ በሰይጣን ኃይል አሉ። ያን ጊዜም ፈሪሳውያኑ በቢኤል ዜቡላ ነው ይሄ ተአምር የሚያደርገው ብለው ነበር። ጠንቋዮች የሚያደርጉትን ነገር እየጠቀሱ ነው ያሉት እና ግን ጌታ ኢየሱስ ከእነሱ እንደ አንዱ ነው ወይ ወይስ ምን አይነት ስብዕና ነው ያለው? በትክክል መረዳት አለብን እኛ። ጌታ ኢየሱስ ክርስቶስ በእንደዚህ አይነት ሁኔታ መግባቱ ለነዚህ ለሶስቱ ደቀ መዛሙርት ግልጽ እንዲሆንላቸው ማንነቱ የታቀደ ነበር። ማንም ጠንቋይ በተለየ ብርሃን ፊቱ ተገልጦ በእንዲህ አይነት መንገድ ሲገለጥ አይታወቅም። አሁንም ብዙ ጠንቋዮች አሉ፣ እንዲህ አይነት ሁኔታ ውስጥ ገብተው አያውቁም። ጌታችን ኢየሱስ ክርስቶስ ግን በክብር የከበረ ማንነቱን በሰዎች ፊት የሚያሳይና ያሳየ ነው። ለዚህ ነው ጴጥሮስ እዛ ቦታ ላይ የነበረው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 16 በሁለተኛ ጴጥሮስ ይቅርታ፣ ምዕራፍ 1 ቁጥር 16 እስከ 18 ላይ እንደዚህ አለ። የእርሱን ግርማ አይተን እንጂ በብልሃት የተፈጠረውን ተረት ሳንከተል የጌታችንን የኢየሱስ ክርስቶስን ኃይልና መምጣት አስታወቅናችሁ ናችሁ ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏል። እኛም በቅዱሱ ተራራ ከእሱ ጋር ሳለን ይህንን ድምፅ ከሰማይ ሲወርድ ሰማን። እዛ ተራራው ላይ የሰማውንና ያየውን የቀመሰውን አስደናቂ በረከት ነው። በሁለተኛ ጴጥሮስ ላይ ጴጥሮስ እየተናገረ ያለው ተመልከቱ፣ እንዴት እንዳስቀመጠው የእሱን ግርማ አይተን እንጂ በብልሃት የተፈጠረ ተረት አይደለም የተከተል ነው። በጣም የሚያስደንቅ ነገር ነው። ክርስትና በተረት ላይ የተመሰረተ እምነት አይደለም። ብዙዎች አሉ በተረት ላይ የተመሰረተ እምነት የሚከተሉ እኛ እናውቃለን። ያደግንበት የኦርቶዶክስ እምነት ማተረት አላቸው። አቡነ ተክለ ሃይማኖት የሚባሉት ሰውዬ በአንድ እግራቸው ቆሞ ሲጸልዩ አንድ ቀን ወፍ መጣችና ውሃ ጠማኝ ስትል ከዓይኔ ላይ ውሃ ጠጪ ብለው ተናገሯት። ያልሆነ ነገር እኮ ነው ተረት። እንደዛ አይነት እንደዛ አይነት ተረት እንደውም አንድ እግራቸውን የወሰደው ማን ነው ይላሉ፣ ዘንዶ ነው ይላሉ። በጣም ብዙ ተረቶች ሰምተናል። በብልሃት የተፈጠረ ተረት አይደለም፣ እኛ የምንከተለው። ለዚህ ነው ሁል ጊዜ የእግዚአብሔር ቃል ላይ መመስረት በጣም ጠቃሚ የሆነው እና ጴጥሮስ በብልሃት የተፈጠረ ፊክሽን እኮ ነው ፊክሽን ፊክሽን ታውቃላችሁ። ፊክሽን አይደለም የተከተልነው እኛ እውነት ነው የተከተልነው። በዓይናችን በብረቱ የክርስቶስን የጌታችንን የኢየሱስ ክርስቶስን ኃይልና መምጣት ያስታወቅናችሁ እዛ ከገናናው ክብር በዛ በቅዱስ ተራራ ላይ እግዚአብሔር ተገልጦ ሲናገር፣ ደግሞም ራሱ ጌታ ኢየሱስ ክርስቶስ ማንነቱ ሲገለጥ ካየንበት ከዛ በዓይናችን ካየኑ ነገር ነው የምንነግራችሁ። የእኛም ሕይወት፣ የእኛም ጥርጥር፣ የእኛም አለማወቅ የኛም የተምታታ አመለካከት እዛ ጋር ተስተካክሏል። የእናንተም መስተካከል ያለበት እዚህ ጋር ነው። ተረት አይደለም እምነታችን እያሉ ነው የሚናገሩት። ጌታ ይመስገን ድምፁን ሰምተናል፣ የእግዚአብሔርን ድምፅ ያን ጊዜ እና የምንነግራችሁ የሆነ እውነት ነው። የጌታ ቃል ለደቀ መዛሙርቱ ማረጋገጫ የተሰጠበት ነበረ። እዚህ ጋ ነው ያልኳችሁ። አሁን የሙሴ መሲህ በሕግ የተነገረለት የኤልያስ መሲህ በትንቢት የተነገረለት ይሄ ጌታ ኢየሱስ ክርስቶስ በተገልጦ በዓይናችን በብረቱ ከሰው የተለየ መሆኑን ክቡር መሆኑን አይተናል ነበር እያሉ ያሉት እየተናገሩ ያሉት እና ለእነሱ ማረጋገጫ የማንነቱ ማረጋገጫ የሆን ዘንድ ነው አላማው ነው እያልኩ ያለሁት። እና በሁለተኛ ደረጃ ጌታ ኢየሱስ ክርስቶስን ራሱ ማበረታታትም ነበረ። ጌታ ኢየሱስ ክርስቶስ በእርግጥ አምላክ ነው ግን ስጋ በመልበሱ የሚመጣው መከራ በጣም አስጨናቂ መሆኑን እያየ ነው። ጌታ ኢየሱስ ክርስቶስ የእኛን የሰዎችን ልጆች ኃጢአት በሙሉ ተመልከቱ፣ የሰዎች ልጆች ኃጢአት ፍርድ በሙሉ በሱ ላይ ሆኖ የእግዚአብሔር ቁጣ በሱ ላይ ሊፈስ እና ያ መራራ የኃጢአት ዋጋ በሱ ላይ ሊከፈል ጌታ ኢየሱስ ክርስቶስ ራሱን ሊሰጥ ነው እና ያ መራራ ሁኔታ ነበረ እና እግዚአብሔር አብ በዚህ ሙሴና በኤልያስ መገለጥ በኩል ጌታ ኢየሱስ ክርስቶስ ሊቀምስ ያለውን ነገር እየተናገሩ እንዲበረታታና ያው መፈጸሙ ግድ እንደሆነ ሲያሳዩት ነው የምንመለከተው። በዚህ በምዕራፍ ስምንት ላይ አንድ ስብከት ሰብኬ ነበር ባለፈው ትዝ ይላችሁ እንደሆነ የሰው ልጅ ከካህናትና ከጸሐፍት ካለቆች ደግሞም ከዚህ ከዋና ዋናዎቹ ሰዎች መከራ ሊቀበል ደግሞም ሊሞት በሶስተኛው ቀን ሊነሳ ግድ ነው ብሎ ጌታ የሱስ ተናግሮ ነበረ። ግዴታ ነው ጌታ የሱስ በዚህ ውስጥ ማለፉ እና ይህንን በግዴታ የሚያልፍበትን በእርግጥ የውዴታ ግዴታ ነው። ማንም ሌላ ሰው አስገድዶት ሳይሆን የኔና የእናንተ መዳን አስገድዶት ነው እና ይሄ መፈጸሙን ሊፈጸም መሆኑን ጌታ ኢየሱስ ክርስቶስን እያበረታቱት እንደነበረ ታያላችሁ። እና የጴጥሮስ ንግግር ይሄንን ነገር በተለየ መልኩ እንዳየውና አሁንም እዚህ ጋር ምንም እነ ጴጥሮስ የተለያየ አመለካከት ቢኖራቸው አመለካከቱ መታረቅና መስተካከል እንዳለበትም የሚያሳይ እውነታ አለበት። እንግዲህ የክፍሉ የክስተቱ ዓላማ ጌታ ኢየሱስን ማሳወቅ እና የመጣበትን ዓላማ ማሳወቅ፣ እሱን ራሱ ማበረታታት፣ እንደገና የነጴጥሮስን የተሳሳተ አመለካከት ማረቅም ጭምር ነው። ይህንን ያልኩበት ምክንያት ጴጥሮስ የተናገረውን በመጥቀስ ነው። እንደዚህ አለ ጴጥሮስ በዚህ መሆን መምህር ሆይ ለእኛ መልካም ነው፣ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ ሶስት ዳሶችን እንስራ ያለው። የተለያዩ ሰዎች ይህንን የጴጥሮስን ንግግር በተለያየ መንገድ ተንትነውታል። አንዳንዶች ምን ብለው አቅርበውታል? አንተም ሙሴም ኤልያስም በእኩልነት ደረጃ እንድትቀመጡና የእናንተን የሶስታችሁን አገልግሎት አብረን እንድናይ ነው የምንፈልገው የሚል አይነት አነጋገር ነው ጴጥሮስ ያቀረበው ይላሉ ይመስላል እና እግዚአብሔር ራሱ ይህንን አባባሉን አቋርጦታል። ምክንያቱም እዚህ ጋር ደግሞ የተሰጠ አስተያየት አለ። ይገርማቸዋል መጽሐፍ ቅዱስን ስታነቡ አንዳንድ ክስተቶች ጋር የተሰጡ ኮመንቶች አሉ። እና ከነዛ ኮመንቶች መካከል እዚህ ጋር አንድ ኮመንት ተሰጥቷል። ልክ ጴጥሮስ እንደተናገረ እጅግ ስለፈሩ የሚለውን አያውቅም ነበር ተብሎ አስተያየት ተሰጥቷል። መንፈስ ቅዱስ ነው ይህንን አስተያየት በጸሐፊው ውስጥ ያስቀመጠው እና እጅግ ፈርተዋል እና ጴጥሮስ የሚለውን አያውቅም። ስለዚህ እያስተዋለ አይደለም የተናገረው የሚልን ሀሳብ ነው የምታዩት። በማስተዋል አይደለም የተናገረው እና በጣም ፈርተው እንደነበረ በእርግጥ በውስጣቸው የቀረላቸው ነገር ቢኖርም ፈርተው ነበር እና ግን ለጌታ ለኢየሱስ ለሙሴና ለኤልያስ ሁለት ዳስ ተመሳሳይ ዳስ መስራት እምነታችንን ወደ የተለየ አይነት እምነት ውስጥ የሚያስገባው አይነት ሰጀሽን አስተያየት እንደሆነ ሰዎች ይናገራሉ። ምክንያቱ ምንድን ነው? ጌታ ኢየሱስ ክርስቶስ የህግም የነቢያትም ምን ሆኖ ነው የመጣው? ፍጻሜ ሆኖ ነው የመጣው። ስለዚህ ጌታ ኢየሱስ ክርስቶስ ሕግንና ነቢያትን ለመፈጸም ነው የመጣው፣ በተደጋጋሚ ተናግሯል እና ሕግም ነቢያትም አሁንም እየሰሩ በጌታ በኢየሱስ ክርስቶስ ውስጥ እንደ ተጨማሪ ሌላ ነገር ሆነው እንዲቀመጡና እንዲታዩ አይነት ሀሳብ ነው ጴጥሮስ ያመጣው። እና ይህንን ሀሳብ ሳውቅ ነው የተናገረው እግዚአብሔር ሁለተኛ ደረጃ እዚህ የምንመለከተው ዋና መልእክቴ ላይ ራሱ እግዚአብሔር ኮሬክት ሲያደርገው ሲያስተካክለው እንመለከታለን። ጌታ ኢየሱስ ክርስቶስ እሱ ለህይወታችንና ለእምነታችን መሰረትነት በቂ ነው። ከጌታ ከኢየሱስ ክርስቶስ ውጪ በእምነታችን እንቅስቃሴና በእምነታችን እውነታ ላይ የምንጨምረው ነገር የለም። ህግም ነቢያትም ስለማን ነው የሚናገሩት ስለ ጌታ ኢየሱስ ነው የሚናገሩት። ህግም ነቢያትም በኢየሱስ ክርስቶስ ውስጥ ህልውናና አንድነት ያገኛሉ፣ በኢየሱስ ክርስቶስ ውስጥ ተፈጽመዋል። ይህንን በተመለከተ ነው አሁን ወደ ዋናው መልእክቴ የእግዚአብሔር መልእክት ወደሚለው ጋር ስመጣ ለማሳየት የምሞክረው እና ሦስተኛው ነጥቤ የእግዚአብሔር መልእክት የሚለው ነው። ልክ ስለ ጴጥሮስ ንግግር አስተያየት ከተሰጠ በኋላ ደመናም መጥቶ ጋረዳቸው። ከደመናውም የምወደው ልጄ ይህ ነው እሱን ስሙት የሚል ድምፅ መጣ። ድንገትም ዞረው ሲመለከቱ ከነሱ ጋር ከኢየሱስ ብቻ በቀር ማንንም አላዩም። በጣም አስደናቂ እውነት ነው። አሁን ጌታ ኢየሱስ ክርስቶስን በከበረ ሁኔታ አይተው ደቀ መዛሙርቱ ከነማን ጋር ነው ያዩት? ከሙሴና ከኤልያስ ጋር ነው። የራሳቸውን ሰጀሽን ከሰጡ በኋላ እግዚአብሔር የምወደው ልጄ ይህ ነው እሱን ስሙት ብሎ ሲናገር እዛ ደመና ውስጥ ራሳቸውም ገብተዋል። ዞር ብሎ ሲያዩ ጌታ ኢየሱስ ክርስቶስ ብቻ ነው ያለው። እና ይሄ በጣም አስደናቂ የእግዚአብሔር መልእክት ነው። እዚህ መልእክት ላይ ልባችንንና ሀሳባችንን ጥቅልል ነፍሳችንንም ጥቅልል አድርገን ማሳረፍ ይገባናል። ግን ይህን ወደዚህ መልእክት ውስጥ ስመጣ እኔ የዚህ የምዕራፉ የዚህ ያንቀጹ ዋና ሀሳብ እዚህ ላይ እንዳተኮረ ነው የምመለከተው እና ግን ወደዛ ከመምጣቴ በፊት እግዚአብሔር ስለ ጌታ ኢየሱስ ክርስቶስ በተለያየ አጋጣሚ የተለያዩ ሁኔታዎች ውስጥ ንግግር አድርጓል። ከሰማይ ድምፅ እየመጣ ለምሳሌ እዚህ ፓወርፖይንቱ ላይ እንደምታዩት ማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ጌታ ኢየሱስ ክርስቶስ ከተጠምቆ ከዮርዳኖስ ወንዝ ልክ እንደወጣ ትዝ ይላችኋል። ልክ ከውሃው ሲወጣ እርግብ መጥቶ በላዩ ላይ አረፈ። ያ መንፈስ ቅዱስ ነው። ከዛ ከሰማይ ደግሞ ድምፅ መጣና በሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ ተናገረና ሰዎች ሁሉ ሰምተዋል። ያ እዛ ቦታ እግዚአብሔር ከሰማይ እየተናገረው ነገር ነው። ሁለተኛው ሌላው የምንመለከተው ዮሐንስ ወንጌል ምዕራፍ 12 28 እስከ 30 ላይ ያለው ነው። ይገርማችኋል። ዮሐንስ ወንጌል ምዕራፍ 12 እዚህ ቦታ ላይ የተገለጠውና ከዚህ ቀጥሎ የተገለጠውን ነገር ጀሆቫ ዊትነሶች ከመጽሐፍ ቅዱስ ላይ ተነጥቆ ተቀዶ ቢወጣ ደስ ይላቸዋል። ምክንያቱም ጀሆቫ ዊትነሶችን አፈር ድሜ የሚያበላ ጥቅስ ስለሆነ ጌታ ኢየሱስ ክርስቶስ አምላክ መሆኑን የሚያሳይ ስለሆነ እና እንደዚህ ይላል ክፍሉ። እዚህ እንደ ጻፍኩት አባት ሆይ አለ ጌታ ኢየሱስ ክርስቶስ ስምህን አክብረው። ስለዚህም ልክ ስምህን አክብረው ብሎ ሲናገር፣ ስለዚህም አከበርኩት ደግሞም አከብረዋለሁ የሚል ድምፅ ከሰማይ መጣ። በዚያ ቆመው የነበሩትም ሕዝብ በሰሙ ጊዜ ነጎድጓድ ነው አሉ። ሌሎች መላእክት ተናገረው አሉ። ኢየሱስም መለሰ እንዲህ ሲል ይህ ድምፅ ስለ እናንተ መጥቷል እንጂ ስለ እኔ አይደለም አለ። እግዚአብሔር በተለያየ አጋጣሚ በእንደዚህ አይነት ሁኔታ ከላይ ከሰማይ ድምፁን እየላከ ሰዎች እየሰሙ ስለ ጌታ ስለ ኢየሱስ ክርስቶስ ይመሰክር ነበር። አዎ ጌታ ኢየሱስ ክርስቶስ የስላሴ ሁለተኛ አካል ነው። ቅድም የዘመርነው መዝሙር ቅዱስ ቅዱስ ቅዱስ ቅዱስ እግዚአብሔር እና ስላሴ አንድ አምላክ ለዘላለም የምትኖር እንዳል ነው ልክ የስላሴ ሁለተኛው አካል ጌታ ኢየሱስ ክርስቶስ እዚህ ጋር መጥቶ ነው የምናየው እና እዚህም ጋር አሁን ጴጥሮስ ያዕቆብና ዮሐንስ ባሉበት ቦታ ምዕራፍ ዘጠኝ ማርቆስ ወንጌል ደመና መጥቶ ጋረዳቸው። ከደመናውም የምወደው ልጄ ይህ ነው እርሱን ስሙት፣ የሚል ድምፅ መጣ። ሌላ ጴጥሮስ እንዳለው ሙሴ የለም ሌላ ኤልያስ የለም። አሁን ሊሰማ የሚገባው የሙሴንም የኤልያስንም አጣምሮ የያዘው ጌታችን ኢየሱስ ክርስቶስ ብቻውን ነው የተገኘው። ስለዚህ እግዚአብሔር የሚለው እሱን ስሙት ነው። አሁን የኔ መልእክት እባካችሁ እንድታዳምጡኝ የምፈልገው በህይወታችሁ ዘመን ሁሉ እግዚአብሔር እንድትሰሙት የሰጣችሁ ድምፅና መልእክተኛ፣ ደግሞ መልእክት የጌታ የኢየሱስ ክርስቶስ መልእክት ነው። ማንንም አይደለም። እኔ የኢየሱስ ክርስቶስን ነገር ማልናገር ከሆነ አትስሙኝ። ሌላ ነቢይ መጥቶ የኢየሱስ ክርስቶስን ነገር የማይናገር ከሆነ አትስሙ። ሐዋርያው ቅዱስ ጳውሎስ ለገላትያ ሰዎች ሲናገር ምን አለ? ምዕራፍ አንድ ላይ ነው። ገላትያ ምዕራፍ አንድ ላይ በጣም አስደናቂ ነገርን ተናግሯል። አንዳንዶቻችሁ ታስታውሱታላችሁ። ቁጥር ስድስት ምዕራፍ አንድ ላይ በክርስቶስ ጸጋ እናንተን ከጠራችሁ ከሱ ወደ ልዩ ወንጌል እንዲ ፈጥናችሁ እንዴት እንዳለፋችሁ ደነቃለሁ አለና እርሱ ግን ሌላ ወንጌል አይደለም፣ የሚያናውጧችሁ የክርስቶስንም ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ አለና። ነገር ግን እኛ ብንሆን ወይም ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ ምን ይሁን ነው ያለው? የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ እላለሁ፣ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። እነማነማ እኛ ራሳችን ተመልሰን የሰማይ መልአክ መጥቶ እንደገና በጣም በመገለጥ በተአምር ከነገርናችሁ ወንጌል ውጪ ኢየሱስ ክርስቶስ ያድናል ከሚለው ውጪ የሚነግራችሁ ከሆነ የተረገመ ይሁን። ስለዚህ አሁን እግዚአብሔር እየተናገረ ያለው ጌታ ኢየሱስ ክርስቶስን እንዲሰሙት ደቀ መዛሙርቱ እና እኛም እንድንሰማ ነው። እሱም መስማት ምክንያት አለው ወይ? አዎ፣ ምክንያት አለው። ጌታ ኢየሱስ ክርስቶስን መስማት ምክንያቱም ጌታችን ኢየሱስ ክርስቶስ የሚናገረው ነገር በሙሉ የአብን፣ የወልድን፣ የመንፈስ ቅዱስን የእግዚአብሔርን እቅድ ሙሉ እቅዱን ነው። ሙሉ ፓኬጁን ሳይቀንስ ሳይጨምር፣ የእግዚአብሔርን እቅድ የእግዚአብሔርን እውነት ጌታ ኢየሱስ ክርስቶስ ማንንም ሳይፈራ፣ ለማንም ሳይንቀጠቀጥ እውነቱን የሚናገር ነው ጌታ ኢየሱስ ክርስቶስ። ጌታ ኢየሱስ ክርስቶስ የጥበብና የእውቀት መዝገብ ያለበት የጥበብ የእውቀት ሁሉ ምንጭ ነው ጌታ ኢየሱስ ክርስቶስ። እሱን መስማት በጣም አስፈላጊ ነው። ጌታ ኢየሱስ ክርስቶስን መስማት አለብህ። ጌታ ኢየሱስ ክርስቶስን መስማት አለብሽ። ምክንያቱም እሱ ከማንም በላይ ስለሚያውቀን፣ ስለሚረዳን፣ ስለሚያስብልን የሚጠቅመንን፣ የሚያዋጣንን ትክክል የሆነውን ነገር መናገር ስለሚጀምር ነው። መናገር ስለሚችል ነው። ብዙ ሰዎች ስለ ሰዎች ለመናገር አስበዋል። እናውቅላችኋለን በማለት እናስብላችኋለን በማለት ከጌታ ከኢየሱስ የበለጠ የሚያውቀን የሚያስብልን ማንም የለም። የሚጠቅመንን ስለሚያውቅ እሱን ስሙት። የሚያዋጣችሁን የሚጠቅማችሁን የሚያዛልቃችሁን ነገር አንድ በአንድ ብትፈልጉ በዝርዝር ይነግራችኋል። ስለ ጸጉራችሁ ቁጥር ማወቅ ትፈልጋላችሁ? ጌታ ኢየሱስ ክርስቶስን መጠየቅ ትችላላችሁ። ጸጉራችሁም በቁጥር አውቀዋለሁ ነው ያለው፣ በኮድ እዚ ጋ ያለውን፣ እዚ ጋ ያለውን፣ እዚ ጋ ያለውን፣ ጆሮዬ ላይ እንኳን ያለውን። ሰዎች እያረጁ ሲሄዱ ጸጉር ጆሮቸው ላይ ይበቅላል እና እዛም ላይ የሚበቅለውን በጊዜ በኮድ ያገኘዋል፣ ያውቀዋል። ጌታ ሱስ እና ስለኛ ማያውቀው ምንም ነገር የለም። እሱን ስሙት። ጌታ ኢየሱስ ክርስቶስን ከእግዚአብሔር ጋር ታርቃችሁ በጤናማ ሕይወት መመላለስ የምትችሉት እሱ ከእግዚአብሔር ጋር የመታረቂያው መንገድና ሁኔታ ስለሚገልጥላችሁ ነው። ጌታ ኢየሱስ ክርስቶስ ማንንም አታሉ አያውቅም፣ አታልላችሁም። ጌታ ኢየሱስ ክርስቶስን ብትሰሙ። ባለፈው እኔ እዚህ ተናገር ያለው እንትን በዓለም ላይ ያሉ ሃይማኖቶች ሁሉ የሚሸወዱት ሁለት ነገር ካደረጉ ነው። ዱ ከድሮ ጀምሮ ይህን እናገረዋለሁ። ዝዋይም ተናግሬው ነበር ብዬ አስባለሁ። ገን እዚያ አለች እና ሰዎች መጽሐፍ ቅዱስን ከኋላቸው አድርገው ራሳቸው መጽሐፍ ቅዱስን የሚመሩ ከሆነ ሁልጊዜ ስህተት ላይ ነው የሚወድቁት። ነገር ግን ሰዎች መጽሐፍ ቅዱስን ፊት ለፊታቸው አድርገው መጽሐፍ ቅዱስን የሚከተሉ ከሆነ ሁል ጊዜ መጽሐፍ ቅዱስ የት ነው የሚወስዳቸው? ትክክለኛ ቦታ ላይ ነው የሚወስዳቸው። እሱን ስሙት የተባለበት ምክንያት ይሄ ነው። ጌታ ኢየሱስ ክርስቶስን እንድንከተለው፣ ደግሞም እሱን እንድናከብረው፣ ደግሞም እሱን በቃሉና በእውነቱ መሰረት ልናከብረው የምንችለው ጌታ ኢየሱስ ክርስቶስን ስንሰማ ብቻ ነው። እሱ እውነት ነው፣ ውሸት ተናግሮ አያውቅ። ቅድም እንዳልኩት በዓለም ላይ ለብዙ ነገሮች ጆሮ መስጠት እንችላለን። ለዓለም ለራሷ ለሰይጣን ጆሮ መስጠት እንችላለን፣ መስማት እንችላለን፣ ፋሽንን መስማት እንችላለን። አሁን የሚሰሙ በጣም ብዙ እልፍ አላፋት ነገሮች አሉ እና ለእነሱ ሁሉ ጆሮ መስጠት እንችላለን። ግን አንዳቸውም የሚጠቅምና የሚበጀንን ዘላለማዊና የሚያዋጣንን ነገር ሲሰጡን ሊሰጡን አይችሉም። ይሄ እውነት ነው። በሰዎች ሕይወት ሁሉ የታወቀና የተረጋገጠ ነገር ነው። ጌታ ኢየሱስ ክርስቶስን የምትከተሉ ከሆነ ግን የሚጠቅማችሁን፣ የሚያዋጣችሁን ትልቅ ደረጃ ላይ የምትደርሱበት ነገር ምክር እና ቃል ደግሞም ከኃይል ጋር የሚሰጣችሁ አስደናቂ ጌታ ስለሆነ ነው። እሱን ስሙት። መገለጥ የምታገኙት በሱ ነው። እውነት የምታገኙት በሱ ነው። ጥበብ የምታገኙት በሱ ነው። እሱ በፍጹም አያታልላችሁም። እሱ በፍጹም አይጥላችሁም። ሰይጣን ያታልላችኋል። በጆሯችሁ ልዩ ልዩ ነገር ሹክ ይላችኋል። አዳምና ህይወትን ሔዋንን በማታለሉ ጥሏችኋል። እግዚአብሔር ያለውን ነገር ገልብጦ ውሸት ስለተናገረ እግዚአብሔር እንደምትሞቱ ተናገራችሁ? ኖ ኖ ኖ፣ ትክክል አይደለም። እሱ የተናገረው ነገር ሞትን አትሞቱም ብሎ ሸወዳቸው። የሚመኙትን ነገር የሚያምር የሚያስጎመጅን ነገር አሳይቶ ልባቸውን፣ ሀሳባቸውን በውሸት ሞልቶ እንዲወድቁ አደረገ። እኛም እዚህ መዘዝ ውስጥ ያለ ነው ከዚህ የተነሳ ነው። ግን ጌታ ኢየሱስም ብትሰሙ አትወድቁም። ጌታ ኢየሱስም ብትሰሙ አትጠፉም። ጌታ ኢየሱስን ብትሰሙ አትጣሉም። ጌታ ኢየሱስ ክርስቶስ ማንንም ጥሎ ማንንም አታሎ ማንንም ሸውዶ አያውቅም። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ እሱን ስሙት፣ አለ ጌታ እግዚአብሔር። እሱን ስሙት። አሁን ወደ ሙሴ ወደ ኤልያስ ኦፍ ኮርስ መጽሐፍ ቅዱስ ላይ የሙሴንና የኤልያስን ትንቢትና ሕግን እናነባለን። ግን ሁሉ ነገር የተካተተውና ያለው በጌታ በኢየሱስ ክርስቶስ ውስጥ ነው፣ እሱ ላይ ነው ያለው። እሱ ውስጥ ስትገቡ የሕግ ትርጉም ታያላችሁ። እሱ ውስጥ ስትገቡ የትንቢትን ፍጻሜ ታያላችሁ። እሱ ውስጥ ስትሆኑ አስደናቂ መገለጦች አይምራችሁንና ልባችሁን ይሞሉታል። እሱ ውስጥ ስትሆኑ ሰላምና ደስታችሁ ይፈሳል እንደ ወንዝ። ሰይጣን ከአካባቢያችሁና ከዙሪያችሁ ይርቃል። አልባሌና ምናምንቴ ነገር ከአካባቢያችሁ ይረግፋል። እሱም መስማት አስደናቂ ነው። እኔ ከዚህ የተነሳ እሱን የመስማት ጠቀሜታ ምን እንደሆነ እዚ ጋር እንደ ርዕስ አስቀምጫለሁ። ጌታ ኢየሱስ ክርስቶስን እግዚአብሔር ስሙ ያለበት ምክንያት ምክንያትና ጠቀሜታው ምንድን ነው የሚለውን ነገር ምን ጠይቅ ከሆነ የተወሰኑ ነገሮችን እናያለን አሁን እዚህ በመካከላችን ያላችሁ እናንተ ወጣቶችና ትልልቆች እኔ እንደ እግዚአብሔር ቃል አስተማሪና ብዙ ዓመት በጌታ ቤት እንደኖረ ሰው የምመክራችሁ ነገር ቢኖር ጌታ ኢየሱስ ክርስቶስን በመስማት ያለውን ጠቀሜታ ዓይናችሁ ተከፍቶ እንድታዩና እዚህ ላይ ተጣብቃችሁ በህይወታችሁ እንድትመላለሱ ነው። ይገርማቸዋል። ጌታ ኢየሱስ ክርስቶስን የሚሰሙ ሰዎች እና ሰምተው እሱን የሚከተሉ ሰዎች ወደኋላ ቀርተው አይቻላቅም፣ ጅራት ሆነው አይቻላቅም፣ ተስፋ ሲቆርጡ አይቻላቅም። ፈተና ውስጥ ሊገቡ ይችላሉ። በአስደናቂ ኃይልና ጸጋ ግን ከፈተናና ከውጣ ውረድ ውስጥ ይወጣሉ። ስለዚህ እሱን የመስማት ብዙ ጠቀሜታዎች አሉ። እዚጋ እዚህ ጋር ዘርዝሬያችኋለሁ። ጌታ ኢየሱስ ክርስቶስን ብትሰሙ ህይወት ውስጥ ነው የሚያስገባችሁ። የዘላለም ህይወት እውነተኛ ህይወት በውስጣችሁ በልባችሁ፣ በሀሳባችሁ እንዲኖርላችሁ ያደርጋል። የእግዚአብሔርን የልጅነት መንገድ ታገኛላችሁ። እግዚአብሔር አባታችሁ እናንተ የእግዚአብሔር ልጆች ትሆናላችሁ። በሰማይና በምድር ወደር በሌለው ኃይልና ስልጣን በሰራዊቱ ጌታ በሰማይ በምድር ፈጣሪ ትጠበቃላችሁ። በጣም የሚደንቅ ነው። እውነት ነው። ባለፈው እዚህ ተናገ ነግራችኋለሁ መሰለኝ እዚህ አሜሪካ ውስጥ አንሶልቪድ ሚስትሪ ከተባሉ ነገሮች አንድ ጊዜ በቴሌቪዥን አውጥተው ያየሁት የ17 ዓመት የሚሆናት ልጅ እናቷ አማኝ ናት። ከወንድሟ ከእናቷ ወንድምና ከእናቷ ወንድም ቤተሰቦች ጋር ግራንድ ካኔን የሚባለውን ቦታ ሊጎበኙ ሄዱ። ገደል ጫፍ ላይ እና እናትየዋ ቤት ተቀምጣ የምታነበው መዝሙር 91ን ነው። ልክ መዝሙር 91ን እግሮች እንዳይሰናከሉ መላእክቱን ልኮ ያነሳሃል የሚለውን እያሰላሰለች ቁጭ ብላ መጽሐፉን እንዲዘርግታ ልጅቷ ከፎቶ ለማንሳት የሆነ ደረጃ ላይ መታለፍ የሌለበትን እንጨት አልፋ ወደ ዳር ስትወጣ እልም ብላ ወደቀች እና እልም ብላ እየተንከራተ ወረደች ወረደች፣ ግን ኦሎፌሳደን ቀጥ ብላ ቆመች እና ከዛ በኋላ እሷ የምታስታውሰው ወደ ቀኟ እንደዚህ ዞር እንዳለች ነው። ግን ወዲያውኑ እዛ ጋ ተጨንቀው የሚያደርጉትን አጡት። ቤተሰቦቿ ጋር ወዲያውኑ መታ። እዚ ጋር ቆመችና ልብሷን እያራገፈች አጠገቧቸው፣ አጠገባቸው አገኙት እና ይህንን ምን ሶልቭ ታደርጉታላችሁ? ማን ነው ይህንን ያደረገው? የእግዚአብሔር መልአክ ካልሆነ በስተቀር እግዚአብሔር ይሰራል በእውነትና በጽድቅ መንገድ። ሰዎች የውሸት ሰዎች እንደሚናገሩት አይደለም። እግዚአብሔር የሚሰራ አምላክ ነው። እሱን ብትሰሙ ከጉድ ያወጣችኋል፣ ከመቅሰፍት ያወጣችኋል፣ ከችግር ያወጣችኋል፣ ከአዘቅት ውስጥ ያወጣችኋል ልክ እንደ ቃሉ ስለዚህ የእግዚአብሔርን የልጅነት መንገድ እግዚአብሔር በህይወታችሁ ሲገለጥ በታሪካችሁ ሲገለጥ ጸሎታችሁን ሲሰማ በጣም አስደናቂ በሆነ ነገር ውስጥ ሁሉ ክብሩንና መልካምነቱን ሲገልጥላችሁ ታወታላችሁ። እሱም ብትሰሙት ፍርሃት፣ ስጋት፣ ጭንቀት፣ መምታታት ከልባችሁና ከአእምሮአችሁ ውስጥ ይጠፋላችኋል። ለዚህ ነው እዚጋ ሁለት ጥቅሶች አስቀምጫለሁ። ዘዳግም 18 18 እስከ 19 ላይ ገና ገና ገና ጌታ ኢየሱስ ከመምጣቱ ከአንድ ሺህ ምናምን ዓመት በፊት ሙሴ የተናገረው ትንቢት ነው። ኦፍኮርስ ከ2ሺህ ዓመት በፊት ይሆናል እንጂ ሙሴ የተናገረው ትንቢት ምንድን ነው? ከወንድሞቻችሁ መካከል አለ እንደኔ ያለ ነቢይ ያስነሳላችኋል ጌታ ኢየሱስን ነው እንደኔ ያለ ነቢይ ያስነሳላችኋል፣ እና እሱን ስሙት ነው ያለው ሙሴ። እዚህም ጋር የተገለጠው ሙሴ እሱን ስሙት። ነገር ግን ማስጠንቀቂያም ተናግሯል። እሱን የማትሰማ ነፍስ ከሕዝብ ተለይታ ትጠፋለች። ምክንያቱም ራሱ አለመስማት ያጠፋታል። አለመስማት ጥፋት ውስጥ ይወስዳታል። ምሳሌ ምዕራፍ አንድ ቁጥር ሶስት ላይ ሰሞኑን እቤት ስናነበው ነበር የሚሰማኝ አለ እግዚአብሔር በእርጋታ ይቀመጣል ከመከራም ስጋት ምን ያደርጋል? ያርፋል። ጌታ ኢየሱስ ክርስቶስን ብንሰማ እኛ ቅብዝብዞች አንሆንም፣ ቅልብልቦች አንሆንም፣ እረፍት ያጡ ሰዎች አንሆንም። እርግት ያለን፣ እረፍ ያለን፣ ሰላምና እረፍት ውስጣችን የሚፈስብን የሚኖርብን ሰዎች ነው የምንሆነው። ህይወታችን በጠንካራ አለት ላይ ይመሰረታል። ታውቃላችሁ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ የተራራውን ስብከት ወደ ማጠቃለል ሲመጣ የተናገረው ምንድነው ያለው? ስለዚህ አለ፣ ይሄንን ቃሌን ሰምቶ የሚያደርገው ሰው ቤቱን ባለት ላይ የሰራ ልባም ሰውን ይመስላል አለ። ይሄ ቃሌን ሰምቶ የሚያደርገው ሰው ዝናም መጣ አለ፣ ጎርፍም መጣ አለ፣ ነፋስም ነፈሰ አለ፣ ያም ቤት ገፋው አለ በአለት ላይ ስለተመሰረተ ምን አልሆነም፣ አልወደቀም። ቃሌን ሰምቶ የማያደርገው ግን በአሸዋ ላይ የተመሰረተ ቤትን ነው የሚመስለው። ልክ ተመሳሳይ ሁኔታ መጣበት፣ ቤቱ ተመታ፣ ወደቀ፣ አወዳደቁም ታላቅ ሆነ ይላል። አወዳደቃችሁ ታላቅ እንዳይሆን የምትፈልጉ ከሆነ ጌታ ኢየሱስ ክርስቶስን ስሙት፣ እርሱን ስሙት፣ መንፈሳዊ እውነተኛ ለውጥ ታገኛላችሁ። መንፈሳዊ እውነተኛና ትክክል መረዳት ወደ እናንተ ይመጣል። ከፍርሃትና ከጭንቀት ትድናላችሁ። የዘላለም ሕይወት ውስጥ ትገባላችሁ። የእግዚአብሔር ሕልውና ከእናንተ ጋር ይሆናል። የሰይጣን እቅድና አላማ በወጣችሁበትና በገባችሁበት ቦታ ይንኮታኮታል፣ ይፈርሳል። እግዚአብሔር የምትሰሙት ሰዎች ያደርጋችሁ። የመጨረሻ እሱን የመስማቱ መንገድ ምንድን ነው የሚል ጥያቄ አለኝ። ወደ ማጠቃለያ እየመጣሁ ነው። በምን መንገድ ነው እሱን የምንሰማው? ጥቂት አስተያየቶች እሰጥና በጸሎት እደመድማለሁ። ጌታ ኢየሱስ ክርስቶስን የምንሰማው እሱ ባስቀመጠውና ባዘዘው መንገድ ነው። እሱን የምንሰማበት መንገድ እዚህ አዲስ ኪዳን ላይ ቃሉን በማንበብ በመጸለይ፣ በጸሎትና ቃሉን በማንበብ በመትጋት ነው። እግዚአብሔር ቤት በመምጣትና በአክብሮት እንዲሁም በእውነተኛ መንፈስና በእውነተኛ ስሜት ውስጥ በመግባት ነው። በእርግጥ በመንፈስና በእምነት በመሆን ነው። እሱ ሲናገር ቃሉን ስናነብ መንፈስ ቅዱስ ቃሉን ያበራልናል። ቃሉ ሲሰበክ እግዚአብሔር ልዩና ሰማያዊ መረዳትን ይሰጠናል። በእንደዚህ አይነት ሁኔታ እሱን መስማት አለብን። አሁን እዚህ ጋር በአክብሮት መሆን በአክብሮት መሆን አለበት ጌታ መሆኑን፣ ልዩ መሆኑን፣ ጠቃሚ ነገር ያለው መሆኑን በመረዳት ጭምር ነው። አንዳንድ ቦታ ላይ የእግዚአብሔር ቃል ሲነገር አክብሮት ባለበት መንገድ አይደለም የሚነገረው እና ጌታን ለመስማት የምንሰበሰብ ከሆነ አምልኳችን የከበረ አምልኮ መሆን አለበት ምክንያቱም የምናመልከው ጣዖትን አይደለም፣ የምናመልከው ሰይጣንን አይደለም፣ የምናመልከው የሰማይና የምድር ፈጣሪ ቅዱሱን እግዚአብሔርን ነው። ስለዚህ እግዚአብሔር በአምልኳችን መከበር አለበት። በአክብሮት መንፈስ በእግዚአብሔር ፊት መቅረብ አለብን እና ልክ እንደ ቃሉ መቅረብ አለብን በትኩረት ደግሞ መሆን አለበት። ጊዜን ለጌታ በመስጠት መሆን አለበት። ለዚህ ነው ለጌታ ጊዜ መስጠት ይገባናል። ቁጭ ብለን ነፃ ጊዜ፣ የጸጥታ ጊዜ፣ መጽሐፍ ቅዱስን የምናነብበት የምናጠናበት፣ በግላችን እንደዛ አይነት ጊዜ ያስፈልገናል። እዚ ጋ አንድ ጥቅስ ጠቅሻለሁ። ሁላችሁም ታውቁታላችሁ። ሉቃስ ወንጌል ምዕራፍ 10 ቁጥር 39 ላይ ማርታና ማርያም ቤት ጌታ ኢየሱስ ክርስቶስ በእንግድነት ተገኘ እና ማርታ የቤቱ ዋነኛ ሳት ሆና አትቀርም። የዛን ጊዜ እና ጌታ ኢየሱስንና ደቀ መዛሙርቱን ለማስተናገድ ሽር ጉድ ማለቱን ቀጠለች። ማርያም ግን መጥታ እግሩ ስር ቁጭ አለች እና ታዳምጠው ነበር ጌታ ኢየሱስን ማርታ ነገሩ ስላስደነቃት መታ እንዳውም ጌታ ኢየሱስን ሁሉ ነው የዘለፈችው እና እኔ ብቻዬን ስለፋ ግድ አይልህም እንዴ ለምን አታግዘኝም ብላ ተናገረች ጌታ ኢየሱስ ያለው ምንድን ነው ማርታ ማርታ ማርያም ትክክለኛውን ነገር መርጣለች የሚያስፈልገው በህይወት ውስጥ አንድና ጥቂት ነገር ነው አንድ ነገር ነው የሚያስፈልገው በህይወት ውስጥ ጌታ ኢየሱስ ክርስቶስን ማወቅ እሱም መስማት ሌላው ነገር በሙሉ ልክና ስርዓቱን ይይዛል ቦታውን ይይዛል እና ጌታ ኢየሱስ ክርስቶስን ልትሰማ እግሩ ስር ቁጭ ብላ ነበር። ይሄ ያደረገችው ነገር ከእሷ አይወሰድም። አንቺ ግን የምትለፊበት ነገር በሙሉ ምንም ጥቅም የለውም ለህይወት ዋና ነገር አይደለም። ስለዚህ ቃሉ በትክክል በሚሰበክበት ቃሉ በእውነት በሚሰማበት ቦታ መሆን ያስፈልጋል። ቃሉን ለማንበብና ለጸሎት ጊዜ መስጠት ያስፈልጋል። ደግሞም ቃሉን ከህይወት ጋር ማዛመድ ስናነብና ጌታ ሲናገረን ያስፈልገናል። አንዳንድ ሰዎች ጌታ ኢየሱስ ክርስቶስ ሲናገር የሚያውቋቸውን ሰዎች ወደ ኋላ ዞር እያሉ ይሄ ቃል ለሱ ነው፣ ይሄ ቃል ለሷ ነው እያሉ እንደሚሉ ሰምቻለሁ። ድሮ እና አንድ ወጣት ልጅ የሚያውቀው ጓደኛ አለው እዛ ጉባኤ ውስጥ እና ሰባኪው ሲናገር ዞር ብሎ ጓደኛ ጓደኛውን ያል ለሱ ነው ይሄ የተነገረው ብሎ፣ ለእኛ ለእያንዳንዳችን ነው የእግዚአብሔር ቃል እየተነገረ ያለው ለሁላችን ነው። ጌታ ኢየሱስ ክርስቶስን መስማት በህይወታችን እጅግ በጣም የሚጠቅመን ነገር መካከል አንዱና ብቸኛው ነው። እሱን የምንሰማ ከሆነ ከመከራ ስጋት እናርፋለን። እሱን የምንሰማው ከሆነ እግዚአብሔርን እናውቃለን። እሱን የምንሰማው ከሆነ ጤናማ የክርስቲያን እምነትና ጉዞ ላይ ነው የምንሆነው። ጌታም ደግሞ ከኛ አይለይም። የሚሰሙትን ይሰማል፣ የሚያከብሩትን ያከብራል፣ የሚሰሙትን ሁልጊዜ ያስተምራል፣ የሚሰሙትን ሁልጊዜ ይንከባከባል፣ ይጠብቃል። እና ከዚህ በረከትና ከዚህ እውነት ዝቅ እንዳትሉ ጌታ ኢየሱስ ክርስቶስን እንደ ደቀ መዛሙርቱ በዚህ በሚመጣው አመት ሙሉ እንድትሰሙት ከዛም በኋላ እስከ ሕይወታችሁ ፍጻሜ ድረስ እሱን የመስማት ሕይወት እንዲኖራችሁ እንዲኖረን ጌታ ኢየሱስ ክርስቶስ ይርዳን። ክብር ሁሉ ለእግዚአብሔር ይሁን።